የአዲስ አበባ ከተማ መስተዳድር ምክር ቤት ትናንት አመሻሽ ባሰራጨው መግለጫው የሕዝባችን አብሮ የመኖር እሴት የሰው ልጆች መደበኛ ማኅበራዊ ግንኙነትን ተሻግሮ በደም ዝምድና ተጋምዶ በባህል ተሳስሮ ላይ ላይለያይ ተቆራኝቷል ይላል። ዝቅ ብሎ ደግሞ ለከተማዋ ነዋሪ በሀገሪቱ ይሁን በከተማዋ የመጣውን ለውጥ ለማደናቀፍ በቅርቡ በከተማዋ ሰላምን ለማደፍረስ እየታዩ ያሉ የህገ መንግስታዊ እንቅስቃሴዎችን በትኩረት ተከታተል ሲል ጥሪ አቅርበዋል። ይህም መስተዳድሩ የነዋሪ ውክልና የለውም፣ ህጋዊ አይደለም በሚል እየተነሱ ላሉ ሙግቶች የተሰጠ ምላሽ መሆኑን የምክር ቤቱ ዋና አፈ ጉባኤ በተለይም ለዲደብልዩ ተናግረዋል። ዋና አፈ ጉባኤዋ ወይዘሮ አበበች ነጋሽ በማኅበራዊ መገናኛዎች የሚሰሙ ነገሮች ይህንን ማባባሳቸውንና በዚህም ግራ መጋባት ውስጥ የገባ የህብረተሰብ ክፍል ቀላል አለመሆኑን ነግረውናል። የአዲስ አበባ ከተማ ምክር ቤት ህዝቡን የመረጠው በአዲስ አበባ ከተማ ውስጥ ያለው ከአምስት ሚሊዮን በላይ ያለው ህዝብ ሪፕሬዘንት የተደረገ ነው። በየክፍለ ከተማው ይሄ ህዝብ የመረጠው ደግሞ በህዝብ ነው። ዲሞክራሲያዊ በሆነ ምርጫ ሊያስረክብ በጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ የተዘጋጀውና መጋቢት አንድ የተደረገው ህዝባዊ ስብሰባ ሰላማዊና ህጋዊ በሆነ እንቅስቃሴ እንዲመራ አዲስ አበባ የነዋሪዎቿና የመላው ኢትዮጵያ መሆኗን የትኛውም ክልልም ሆነ ህዝብ በላይዋ ላይ ልዩ ጥቅም እንደሌለው የከተማዋ ህዝብ በሚቀጥለው ምርጫ ልዩ ጥቅም ለሚል ፓርቲ አንድም ድምፅ እንዳይሰጥ፣ ቀጣዩ ምርጫ ተደርጎ በህዝብ እየተመረጡ መስተዳድሮች እስኪቆሙ ድረስ በከተማ ወሰን የሚደረጉ ሰፈራዎች እንዳይደረጉ በአቋም መግለጫው ተንጸባርቆ ስብሰባውም ሙሉ ውክልና ተሰጥቶ ተበትኗል። ከተባቢ ኖር ተሟጋችነን ከሚሉትም ችግር አለ የሚሉት ነገር ካለ ኢንፎርማል በሆነ መድረክ ላይ አመት ማነጣጣቱ ወይም ደግሞ እንዲህ አይነት ችግሮች መጠሩ ትንሽ የተረጋጋውን የከተማችን ሰላም የነዋሪዎቻችን ሰላም ፈላጊ የአዲስ አበባ ህዝብ ችግር እንዳይፈጠር ስጋቱም ስላለን ነው። የአዲስ አበባ ምክር ቤት ይህንን መግለጫ ያስተናግር። በኮተቤ ሜትሮፖሊታን ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ አቶ ግዳይ ደገፉ ደግሞ መግለጫውን በተመለከተ ይህንን ብለዋል። መግለጫ መውጣቱ ባካቸው። በዚህ ደረጃ ህግ አክብሩ፣ ህገ መንግስታዊ አሰራር አልተለወጠም። ይህን እንድምታ ያለው ከዚያ አልፎ ወደ ማሰብ ወደ ናም ካመጣ ግን ጥሩ እንድምታ ያለው ብዬ ነው የማስበው። መግለጫው አዲስ አበባ ከተማ የሁላችንም፣ የአፍሪካ መዲና፣ የዓለም አቀፍ ዲፕሎማቶች መኖሪያ መሆኗ ታውቆም የግጭት መንስኤ ሊሆን አይገባም ብሏል። ዋና ፈጉባኤዋም በኢህአዴግ አባል ፓርቲዎች የተነሳ የባለቤትነት ጥያቄ የለም፣ የሌላው ግለሰብ የሚሆን ቡድን የኔ ነው የሚል ጥያቄም ተገቢ አይደለም ባይ ናቸውም። ኦዴፓ ይሁን አዴፓ ይሁን እና ሌላውም ማለት ነው። በዚህ ደረጃ የሰማሁት መግለጫ የለም። አዲስ አበባ ግን የነዋሪዎቿ ነው። አዲስ አበባ ሁሉም ብሔር ብሔረሰቦች የተውጣጡ ህዝቦች በፍቅር በሰላም የሚኖሩባት ከተማ ነች። በተለያዩ ጎራዎች ግን ፍጥጫ ውስጥ ከፍቶ ጫና ፈጥሯል። ይሄ የሚካል ነገር አይደለም። የሀገራችን ህዝብ አጀንዳው ከድህነት መውጣት ነው። አጀንዳው በሰላም መኖር ነው። ይሄ ፍጹም አጀንዳም አይደለም። ይሄ የዓመት ምክንያቱ ፍጹም ሊሆን የሚገባው አይደለም። በፓርቲ ደረጃ የተሰጠ መግለጫ ሳይኖር በተለያየ ቡድን የሚያነሳቸው ነገሮች ሆን ብሎ ህዝብና ህዝብን ሆን ብሎ ብሄርና ብሔርንም ለማጋጨት መንስኤ ሊሆን ይችላል የሚል ነው ያለንኛ። አቶ ግዳይ ደገፉ ደግሞ የከተማዋ ጉዳይ ባልተገባ እንኳን ተወጥሮ ወደ ሌላ አቅጣጫ የመሄድ አዝማሚያ ስላለው ተጠያቂነት የሚያስከትል ነው ይላሉ። ከሚትርፉ ወደ ፊዚካል አታክ የመግባት ፍላጎት አለን። ይሄ እንግዲህ በአተርጓጎም ሁሉም ተጠያቂ ህገ መንግስቱ የሚምት ማንኛውም መግለጫም ሆነ ዜና የሚያደርግ ሁሉም ተጠያቂ ሚዲያውም ራሱ ተጠያቂ ነ 138 መቀመጫ ያለው የአዲስ አበባ ምክር ቤት በዚህ ወር ምርጫ ማድረግ የነበረበት ቢሆንም የህዝብ ተወካዮች ምክር ቤት እንዳራዘመው ዋና አፈ ጉባኤ ወይዘሮ አበበች ነጋሽ ነግረውናል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ፣ ከአዲስ አበባ።